ምስራቅ ቦስኒያ ውስጥ ተወለዱ 1942። ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። በ23 ዓመታቸው ያኔዋ የዩጎዝላቪያ ሕዝባዊ ጦር አባል ሆኑ። ጎበዝ ወታደር፣ ጨዋ መኮንን፣ ቆፍጣና የጦር መሪ እየተባሉ ከአንዱ ማዕረግ ወደ ሌላው በፍጥነት እያደጉ በመካከለኛ ዕድሜያቸው ከፍተኛውን ማዕረግ ለጠፉ ጄኔራል ራትኮ ምላዲጅ በ1992 በቦስኒያ የሰርብ ጦር አዛዥነትን በተረከቡ ማግስት ቦስኒያን የሚያንደውን ጦርነት እንደ ጦር አዛዥ ያግፈጠፈጡት ገቡ። ሐምሌ 1995 ስሬብሬኒሳ በከፊል ኦናናት ምላዲች የሚያዙት ጦር ተቆጣጠራት። የዘመኑን ዘመናዊ ታንክ፣ መድፍ፣ መትረየስ የታጠቀው ጦር ከተማይቱን መቆጣጠሩ ለሰርቦች ከፍተኛ ድል ለምላዲች ታላቅ ምርኮ ነበረ። ጨዋው ምስጉኑ የጦር መሪ ድብቅ ዓላማቸውን ከዚያ ጊዜ በኋላ መደበቅ አልፈለጉም። በመጨረሻ በዚህ አካባቢ የሚገኙ ቱርኮችን የምንበቀልበት ጊዜ ቱርኮች ያሏቸው ሙስሊም ቦሲኒያዎችን ነበረ። ከሙስሊምነታቸው ሌላም ልክ እንደ ጄኔራሉ የዩጎዝላቪያ ዜጋ የቦስኒያ ተወላጆች ናቸው። ጄኔራሉ ብቀላ ያሉትን ዘመቻ ግን ቀጠሉ። ከ13 ዓመት ታዳጊ ወጣት እስከ 94 ዓመት አዛውንት የሚገኝ 8000 ሙስሊም ወንድ እየታደነም ታሰረ፣ እየተደበደበም ተገደለ። ሴቶች ተደፈሩ፣ ተገረፉ ተሰደዱ። ኔጃድ አቬዲች አንዱ ነው። ይህ የመግዲያ ስፍራ ነበር። ሐምሌ 14 ሌሊት 1995 ወደዚህ አመጡኝ። እዚህ በጥይት ደበደቡን። አቬዲች ያኔ 17 ዓመቱ ነበረ። ስሬብሬኒሳ ምላዲች ጦር እጅ ስትወድቅ ወደ ጫካ ለማምለጥ ሞክሮ ነበረ። ሰርቦች ያዙት እና አሰሩት፣ ገረፉት። በስተመጨረሻም ከብዙ ብጤዎቹ ጋር ወደ መግደያው ስፍራን ነዱት። መሬት ላይ አስተኙት። ተኩሶብን የቀኝ ይሁዴን ክንዴን እና ግራ እግሬን ተመታው። በአስከሬን ተከበብኩ። ሞቴን ተመኝ ግን አልሞተም። እስኪጨልም ጠብቆም እንደሱ ነብሳቸው በተአምር ከተረፈች ብጤዎቹ ጋር እየተጎተተም ቅርብ ከሚገኝ ጉብታ ጥሻ ውስጥ ተሸሸገ። የራትኮ ምላዲች ልጅ ዳርኮ ምላዲች ግን የአባታቸውን ወንጀል አይቀበሉትም። የ48 ዓመቱ የኮምፒውተር ባለሙያ እንደሚሉት አባታቸው እንደ ወታደር ትእዛዝ ነው የፈጸሙት ኦኒ ምንም አይነት ወንጀል እንዲፈጸም አላዘዘም። እንደ ወታደር በተቻለው መጠን በስርዓት ነው የተወጣው። በቅጡ ካልሰለጠኑ ፋኖዎች ይልቅ እሱ እንደዛ አይነት ስልጣን ላይ በመኖሩ ቦስኒያዎችን ራሳቸውም እድለኞች ናቸው። አለበለዛ ጦርነቱ ከደረሰው የከፋ ደም አፋሳሽ ይሆን ነበር። ሌሎች ብዙ ሰርቦችም ምላዲችን እንደ ብሔራዊ ጀግና ነው የሚቆጥሯቸው። አቬዲች ግን ሰርቦችን ለምን ይዋሻሉ ይጠይቃል። ፍርድ ቤቱም ጄኔራሉን ከስሬብሬኒሳው ጭፍጨፋ በተጨማሪ ሳሬቮን አስከብበው ከ10 ሺህ በላይ ህዝብ ማስጨረሳቸውን አረጋግጦ ፈረደባቸው። ጠቅላይ አቃቢ ህግ ሰርጌይ ብራሜሬትስ ፍርዱን ለዓለም አቀፍ ፍትህ የማዕዘን ድንጋይ ብለውታል።